የራያ ቢራ ፋብሪካ ለአካባቢው ገበሬዎች ለቤት እንስሳት መኖ በማቅረብ ላይ መሆኑን ጠቅሶ የመቀለ ዘጋቢያችን ግርማ የገብሩ ያጠናቀረው ቅንብር ነው። እና በደቡብ ትግራይ እንዳ መኮኒ ወረዳም የመኻን ጣቢያ ገበሬ ማህበር ነዋሪዎች የራያ ቢራ ፋብሪካ ያቀረበላቸውን ተረፈ ምርት ያራግፋሉ። የራያ ቢራ የፋብሪካውን አተላ በራሱ መኪና በማስጫን ጣቢያው ድረስ ወስዶ በነፃ ያከፋፍላል። ፋብሪካው ለሚያቀርበው የቢራ ምርት በአካባቢው ከሚገኘው ዓመት ሙሉ የማይደርቅ የጠበል ምንጭ ውሃ ነው የሚጠቀመው። ተረፈ ምርቱን ደግሞ ለሕብረተሰቡ በነፃ መስጠቱ ገበሬዎችን አስደስቷል። የመኻን ጣቢያ ነዋሪ የሆኑት አቶ ኪሮስ ሀጎስ ለእንስሳት የሚሆን የመኖ ችግር እንደተፈታላቸው በዚሁም ከእንስሳቱ ጥሩ ውጤት ማግኘታቸው ነው የሚናገሩት። እዚ ተላ ብራ ይበሃል ናራያ ብራ ትክታሕትና ማይ ናይና ከዚታ ዓንቀር ሒዛእቲ ይሄ የቢራ ተላ ይባላል። የራያ ቢራ እዚሁ አካባቢ የነበረችውን ውሃችንን ተጠቅሞ ሁሉንም ነገር እናሟላላችኋለሁ አሉን። የእንስሳት መኖ አግኝተንበታል። የጥበቃ ስራ ራሳችንም እናከናውናለን። ከፋብሪካው በምናገኘው ተረፈ ምርት ለእንስሳቶቻችን በጣም እየተጠቀምን ነው። እኔ ለራሴ ሁለት ላሞች ነበሩኝ። በደንብ ተቀልበው ተስማምቷቸው እያንዳንዳቸውን በስድስት ሺህ ብር ሸጬ አስራ ሁለት ሺህ ብር አግኝቻለሁ። ቅቤ ብዙ አናገኝባቸውም እንጂ ወተቱን ቶ ማእት ወተት ነው ያገኘንባቸው። ውሃችን በጣም ጠቅማናለች፣ አስደስታናለችም። አቶ ኪሮስ ሀጎስ ገበሬዎቹ ፋብሪካው ለሚያቀርብላቸው ተረፈ ምርት የሚከፍሉት ገንዘብ እንደሌለ ይናገራሉ። ማጓጓዣው ደግሞ ራሱ የራያ ቢራ ፋብሪካ ወጪው ሸፍኖ ቀያቸው ድረስ በመውሰድ እንደሚያራግፍላቸው ይገልጻሉ። በዚሁ መንገድ ክፍፍሉን የሚያከናውኑ ከጣቢያው ነዋሪዎች መርጠው በሥነ ስርዓት እየተሰጣቸው እንዳለም ነግረውኛል። እንዳመሆኔ ወረዳ በቂ ዝናብ በማግኘቱ ጥሩ አዝመራ እንደነበረና ገበሬዎች በአሁኑ ሰዓት አጨዳ ላይ እንደተሰማሩ ካሳይ ግደይ የተባለ ወጣት አርሶ አደር ገልጾልኛል። አዝመራው በኛ አካባቢ እንደምታዩት በጣም ጥሩ ነው ያለው። ነገና ከነገ ወዲያ እህሉን ለመውቃት ተዘጋጅተናል። ፋብሪካው ደግሞ ከየካቲት ወር ጀምሮ የሚያቀርብልንን የእንስሳት መኖ እስካሁን አልተቋረጠም። ከእኛም ተርፎ ድርቅ ላጠቃቸው ወረዳዎች ለምሳሌ ወደ ጨርጨርና መቻሬ በማጓጓዝ እየተሰጣቸው ነው እኛ ለራሳችን በሁለት ሳምንትና ሶስት ጊዜ እየመጡ ይሰጡናል። ኑሯችን በጣም ጥሩ ነው። ያለው በአካባቢው የነበረው የምንጭ ውሃ ለቢራ ፋብሪካው የጥመቃ ስራ በመዋሉ ገበሬዎቹ በሳር እጥረት እንቸገራለን ብለው ተጨንቀው እንደነበር ይገልጻሉ ወይዘሮ ንግስቲ ሕልፍ። በእርግጥም መጀመሪያ ማይሙቅ እያሉ የሚጠሩት የምንጭ ውሃ ለልማት አገልግሎት በመዋሉ ተቸግረው እንደነበር በኋላ ግን ውጤቱ እጥፍ ሆኖ እንዳገኙት ይናገራሉ። መጀመርታ ግን ማይ ሞቅ ብርከደት ብጣዕሚ ፀገም ነሩና ሳዕር ተወስድ እናብልና መጀመሪያ ማይ ሞቅ እንደሄደች ሳራችን ተወሰደችብን ብለን በጣም ተቸግረን ነበር። በኋላ ግን ሁለት ጥፍ ጥቅም በማግኘታችን በጣም ተደስተናል። ሶስት ሺህ ይሸጡ የነበሩ በሬዎቻችን አሁን ተቀልበው ከአምስት ሺህ ብር በላይ ዋጋ ያወጣሉ። ደርቀው የነበሩት ላሞቻችንም በጣም ጥሩ የወተት ውጤት እየሰጡን ነው ያሉት። አሁን ደስተኞች ነን። ከተረፈ ምርቱ ለእኔ አንድ ኩንታል ተኩል ይደርሰኛል። ይሄ ደግሞ በጣም ጥሩ ነው። ገበሬዎቹን ካነጋገርኩኝ በኋላ ወደ ፋብሪካው በመሄድ የራያ ቢራ ፋብሪካ የገበያና ሎጂስቲክስ ኃላፊና የዋና ስራ አስኪያጅ ተወካይ አቶ ማዕረግ ኃይለስላሴን በማግኘት ስለ ቀጣይ የወቅዳቸው ጠይቅያቸዋለሁ። ኣብቲ ከባቢና ናይ ዝናብ ሕፅረት ኣሎ እዚ ዝፈጠሮ ድማ ናይ ቀለብ እንስሳት ሕፅረት በአካባቢያችን የዝናብ እጥረት አለ። በዚህ ምክንያት ደግሞ የእንስሳት መኖ ጥረት አለ። የራያ ቢራ ፋብሪካ ደግሞ ተረፈ ምርት አለው። ይህንንም ተረፈ ምርት የእንስሳት መኖ ችግር ላጋጠማቸው ገበሬዎች በነፃ መስጠት እስካሁን ድረስ 3.3 ሚሊዮን ብር የሚያወጣ ተረፈ ምርት የራሳችንን ማጓጓዣ ተጠቅመን አከፋፍለናል። በዚህም በመሆኒ ጨርጨር፣ አላማጣና ኦፍላ ወረዳዎች የሚገኙ ገበሬዎች ይህንኑ ተረፈ ምርት በመጠቀም እንስሳቶቻቸውን ከአደጋ ለማትረፍ ችለዋል። ይህም ብቻ ሳይሆን በዓመት የምናገኘው 20 ሚሊዮን ብር የሚያወጣ ተረፈ ምርት ሙሉ በሙሉ በነፃ አሁንም ለገበሬው ለማከፋፈል ተዘጋጅተናል። የራያ ቢራ ፋብሪካ በተጨማሪም ከፋብሪካው የሚወጣው ዝቃጭ ፈሳሽ በዘመናዊ መሳሪያ በማጣራት ደረቁ ክፍል ለማዳበሪያነት፣ የተጣራው ውሃ ደግሞ ለመስኖ አገልግሎት በማዋል አካባቢውን ከብክለት በማዳን የተቀናጀ የልማት ስራ በማካሄድ ላይ እንደሚገኝ የፋብሪካው የስራ ኃላፊዎችና ባለሙያዎች አስጎብኝተውኛል። ለአሜሪካ ድምፅ ሬዲዮ ግርማይ ገብሩ ከመቐለም።